voice of America በኦሮሞ እና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች አመራር አባላት በክልሎቹ ዩኒቨርሲቲዎች ውስጥ በሚስተዋሉ ግጭቶች እና ችግሮች ላይ አዲስ አበባ ውስጥ እየተወያዩ ናቸው ይለናል። በሁሉም ወገን ያሉ ፖለቲከኞች እና ምሁራን ሕዝቦችን ከማራራቅ ይልቅ የጋራ ሴቶችን በማስፋት ለሕዝብ አብሮ መኖር እንዲጥሩ ጥሪ ቀርበዋል። እነሆ ዝርዝሩ ነው። በኦሮሚያና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ዛሬ በአዲስ አበባ አገናኝቶ ያወያያቸው መድረክ በቅርቡ በሁለቱ ክልሎች ውስጥ በሚገኙ የከፍተኛ ትምህርት ተቋማት ውስጥ የተፈጠሩትን ግጭቶች በማስወገድ ሂደት ላይ የመፍትሔ አቅጣጫ ለማስቀመጥ የታቀደ መሆኑ ተገልጿል። መድረኩ በዛሬና በነገ ውለው ከችግሮች ይልቅ መፍትሄ ላይ አትኩሮ ለሕዝቦች ግንኙነትና አብሮ መኖር የበኩሉን አስተዋጽኦ እንዲያበረክት በክብር እንግድነት ተገኝተው የውይይት መድረኩን የከፈቱት አምባሳደር ጥሩነ ዜና ጥሪ አቅርበዋል። የቱን የአህል የልዩነት ሐሳብ ቢኖርም በዲሞክራሲያዊ ውይይት እና በመቻቻል አብሮ በመሥራት አብሮ በመኖር አብሮ ማደግና መልማት እንደሚቻል እንደሚገባም ትምህርት የሚቀስምበት እንዲሆን መሰል ውይይቶቹ በየአካባቢውና በየትምህርት ተቋማቱ ተጠናክሮ እንዲቀጥሉ ያላችሁን ተሰሚነት ተጠቅማችሁ የአማራና የኦሮሞ ሕዝብ ፍቅርና አንድነት በማጠናከር የምትቀጥሉ ያለኝን እምነቴ እገልጻለሁ። በዩኒቨርሲቲዎች ውስጥ እያጋጠሙ ባሉ ችግሮች ላይ ትኩረት ያደርጋል የተባለው ውይይት መክፈቻው ላይ ብቻ ለመገናኛ ብዙኃን ክፍት ከመደረጉ በስተቀር የሚካሄደው በዝግ እንደሆነ ታውቋል። በውይይቱ ላይ የመፍትሄ ሐሳቦች እንደሚቀርቡ፣ ሁሉን አቀፍ የሆነ መግባባት ላይ ያደርሳሉ የሚባሉ ሐሳቦችም እንደሚንሸራሸሩበት በሕዝቦች መካከል የእርስ በርስ ግንኙነትና ትስስር ይበልጥ ለማጎልበትና ለማጠናከር ይረዳል ተብሏል። የፖለቲካ ፓርቲዎቹን ወክለው ለጋዜጠኞች ማብራሪያ የሰጡት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳና የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ መድረኩ የፖለቲካ ፓርቲዎች በቅንጅትና መግባባት መስራት እንዲችሉ በር የሚከፍት መሆኑን ተናግረዋል። ከሕዝቦች ግጭት የሚያተርፍ ማንም የለም ብለዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳ ስለሆነም ለጋራ ሰላም መስራት አስፈላጊ እንደሆነም ተናግረዋል። አቶ ዳውድ ረክኖኒ ጣለተንኩን ይሄ ጋረቲ ደማን ከለቲ ሳኒ የተፈጠሩት ችግሮች የሚሄዱበት አቅጣጫ በጣም አሳሳቢ መሆኑንና ህዝብን ከህዝብ ጋር የሚያጋጭ ከመሆኑ አንጻር የፌዴራል መንግስት ተነሳሽነቱን በመውሰድ የሁለቱ ክልል መንግስታት በተገኙበት በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ድርጅቶች ድርጅቶችና በአማራ ክልል የሚንቀሳቀሱ የፖለቲካ ድርጅቶች አንድ ላይ በማወያየት በውይይቱ ላይ ችግሩ በጣም አሳሳቢ ስለሆነ እንዴት መታየት እንደሚገባው ተወያይተናል። እንደ ክልል መንግስታትም እንደ ፖለቲካ ድርጅቶችም ስለ ጉዳዩ አብረን አውርተናል። ነው ያሉት አቶ ዳውድ። የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ ደግሞ ሁሉም ከጥርጣሬ ወጥቶ በኃላፊነት መንፈስ እንዲንቀሳቀስ አሳስበዋል። በአንድ ላይ የጋራ የሚያደርጉንን በጋራ በማጎልበት በልዩነት ደግሞ ያሉትን በማክበር ወደፊት ፖለቲካውን በጠረጴዛ ዙሪያ ሰላማዊ በሆነ መንገድ በመወያየት ችግሮቻችን ይፈታሉ ብለን ስላምን ይህንን ውይይት ጀምረነዋል። እንግዲህ በአማራና በኦሮሞ የፖለቲካ ልሂቃን ይጀመር እንጂ አድማሱን እያሰፋ ሀገራችን ውስጥ ያለው የፖለቲካ አድማስ የሰከነ እንዲሆን ሲሆን በቅንነትና በእውነት በኃላፊነት የፖለቲካ ኃይሎች ሁሉ እየተገናኙ ሀገራዊ መግባባትና ሀገራዊ የሆነ አንድነት በጋራ የሚያቆማቸውን ሀገራዊ እሴቶች ለይተው እነሱን በጋራ ያጎለብታሉ። ልዩነቶች ካሉ ደግሞ እነሱን እየተከባበሩና እያጎለበቱ የሚሄዱበትን ነገር መፍጠር ይቻላል። ይሄ መነሻችን እንግዲህ ይህንን ለማምጣት ነው። እና የፖለቲካ ተንታኙ አቶ ጀዋር መሐመድ የነበረው የኦሮሞና የአማራ ግንኙነት እውነት ላይ ተመስርቶ ሊጠናከር ይገባል ብለዋል። ኡመቶኒ አማራቲፍ ኦሮሞ ኩን ኡመቶ የሮ ደረ ዳፍ ወልጭና ጅራቴ ዳ የኦሮሞና የአማራ ማህበረሰብ ለረጅም ጊዜ አብሮ የኖረ ሕዝብ ነው። በዚህ ወቅት የግጭት የአብሮ መኖር የመተባበር የተለያዩ ጊዜያቶች ነበሩ። ይህቺ ሀገር በሁለቱ ብሔሮች መካከል ቱ ብሔሮች የፖለቲካ ልህቃን ተገናኝተው አብሮ መወያየትና ግንዛቤ መፍጠር ይህቺን ሀገር ለማሻገር ወደ ዲሞክራሲ ለመጓዝ በጣም አስፈላጊ ነው። ግጭቶችን ለማስቀረትም ሆነ ግጭት ከተፈጠረ ሳይስፋፋ ለማስቆም ሀገርን ከትልቅ ውድመት ለማስቀረት የሁለቱ ብሔሮች የፖለቲካ ልህቃን መሰል ውይይት በጣም አስፈላጊና ከዚህ ቀድሞ መደረግ የነበረበት ነበር ነው ያሉት አቶ ጀዋር በውይይቱ መድረክ ላይ አንጋፋዎቹ የፖለቲካ ሰዎች አቶ ሌንጮለታ፣ ዶክተር ዲማ ነጎ እንዲሁም ከቅርብ ጊዜዎቹም አቶ ንጉሱ ጥላሁንና ሌሎች ተገኝተውበታል። ይህ ውይይት ከዚህ ቀደም የተካሄደው ቀጣይ ውይይት መሆኑ በመድረኩ ላይ የተነገረ ሲሆን ተመሳሳይ መድረኮችም ማድረግ አስፈላጊ መሆኑ ተነግሮበታል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።